ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 አምስትና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ጀመረ። ሞጣ ዛሬ ሰላም ነች ብሏል ፖሊስ። የአማራ ክልል የሃይማኖት ተቋማት ጉባኤ መግለጫ ሰጥተዋል። የሞጣ ህብረተሰብ ኑሯቸው የጋራ ቤተ ክርስቲያን ሲሰራ ሙስሊሙ ማህበረሰብ ገንዘብ አዋጥቶ የሚሰጥ መስጊድም ሲሰራ ክርስቲያኑ በዚያው መጠን በዚያው ልክ ኮሚቴ አቋቁሞ አብሮ በጋራ ይዟችሁም ይበባል እንጂ ለዘረፋ ለእሳት የሚዳረግ ህዝብ አይደለም። መላከ ሰላም ኤፍሬም ሙሉ ዓለምን ነው የሰማችሁት። ፕሮፌሰር ብሩክ ኃይሉን ለትንታኔ ጋብዘናል። እንግዲህ የፖለቲካ ሂደቱን ስናይ እንደዚህ አይነት ነገሮች በተለይ እንደ ኢትዮጵያ አሁን ባለው ሁኔታ ትራንዚሽን ላይ ሽግግር ላይ ኢትዮጵያ ባለችበት ሁኔታ ቢከሰት የሚደንቅ አይደለም። የሚደንቀው ነገር ግን አስከፊ በሆነ ሁኔታ አንዳንድ የሚሆኑ የፖለቲካ ሳይንስ ምሁር ናቸው። ስለ ኢትዮጵያ የመጀመሪያ ሳተላይትም እንነጋገራለን። ሳተላይት ወደ ህዋ ማምጠቅ ተፈላጊነቱ ለሳይንስ ሪሰርች ወይም ለጌጥ ነገር አይደለም። ህዋ ለሰው ልጅ እንደ እርሻ ነው። ብዙ ሪሶርስ አለው። ኖህ ሳማራ የአፍሪካ የህዋ ተጠቃሚነትና የመረጃ ስርጭት ሀሳብ አንጋፋ ፋናወጊ ናቸው። አነጋግረናቸዋል። በስደት ጉዳይ ላይም ዝግጅት በተስፋ አይደራደርም ብዬ ነው ማስበው። ና ሰው መሆን ብቻ ሰው የሚያስብለው ሰርቶ በራሱ መተዳደሩ ነው። ኢትዮጵያ የምትገኝ ኤርትራዊ ልን የተከበራችሁ አድማጮች ጤና ይስጥልን። ክቡራትና ክቡራን፣ እሁድ ታኅሳስ አስራ ሁለት ሁለት ሺ አስራ ሁለት አመተ ምህረት ነው። አሁን የሰአቱን ዋና ዋና የአለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችው ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በቤተ እምነት ተቋማት ላይ ጥቃት የሚፈጽሙ ሕገ ወጦችን መንግሥት በአፋጣኝ ሕግ ፊት ማቅረብ እንዳለበት የአማራ ክልል የሃይማኖት ተቋማት ጉባኤ ጠየቀ። ድርጊቱንም በጽኑ እንደሚያወግዝ ገልጧል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። ከትላንት በስቲያ በምስራቅ ጎጃም ዞን ሞጣ ከተማ በቤተ እምነት ተቋማት ላይ የደረሰውን ጥቃት በማውገዝ የአማራ ክልል የሃይማኖት ተቋማት ጉባኤ ዛሬ መግለጫ ሰጥቷል። የጉባኤው የቦርድ ሰብሳቢ መላእከ ሰላም ኤፍሬም ሙሉ አለም በአማራ ክልል የክርስትናና የእስልምና እምነት ተከታዮች ለዘመናት ተቻችለው የሚኖሩበት ዋና ምሳሌ ከተማ በሆነው የሞጣ ከተማ ድርጊቱን መፈጸሙ እንዳሳዘናቸው ገልጸው የድርጅቱ ፈጻሚዎችንም መንግስት በአፋጣኝ ለሕግ እንዲያቀርብ ጠይቀዋል። የሞጣ ሕብረተሰብ ኑሯቸው የጋራ ቤተ ክርስቲያን ሲሰራ ሙስሊሙ ማህበረሰብ ገንዘብ አዋጥቶ የሚሰጥ ሲመረቅ፣ ከብቱን ገዝቶ የሚሰጥ አብሮ የሚበላ አብሮ የሚጠጣ ሌሎም፣ መስጊድም ሲሰራ ክርስቲያኑ በዚያው መጠን በዚያው ልክ ኮሚቴ አቋቁሞ አብሮ በጋራ ይዟችሁም ይበባል እንጂ ለዘረፋ ለእሳት የሚዳረግ ህዝብ አይደለም። በዚህ መካከል የገቡ ሰዎች ደግሞ ታገሱ ሊባሉ ይገባሉ። መንግስትም ቢሆን በዚህ ጉዳይ ላይ በየጊዜው በተለይ በአማራ ክልል የሚተነኮሱ ነገሮችን ቀድሞ ፈጥኖ የመከላከል ስራ መስራት አለበት። እንዲሁም ከተፈጸመ በኋላ ሰዎችን ለህግ አቅርቦ ፍጻሜ ላይ ማድረስ አለበት። ምክንያቱም አሁን ይህ እየሰፋ እየሰፋ የሄደው ሰዎቹ እንዲህ አደረጋችሁ ይህን አጥፍታችኋል ተብለው የተቀጡ ሰዎች ባለመኖራቸው ነው። በነገ እለትም ከኢትዮጵያና ከአማራ ክልል የሃይማኖት ተቋማት ጉባኤ የተውጣጣ ቡድን ወደ ስፍራው በማምራት ከነዋሪዎች ጋር ምክክር እንደሚያደርግ መልአከ ሰላም ኤፍሬም አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን፣ ለዘገባው አመሰግናለሁ። አድማጮች፣ በሌላ ተያያዥ ዜና የሞጣ ከተማና አካባቢው ዛሬ ሰላም መዋሉን የምስራቅ ጎጃም ዞን ፖሊስ መምሪያ ገልጧል። ግጭቱን ቀስቅሰዋል በሚል ተጠርጥረው የተያዙ ግለሰቦች ቁጥርም አስራ አምስት መድረሱን ፖሊስ አክሎ አመልክቷል። የዚህ ሙሉ ዘገባ ዝርዝር ቆየት ብሎ ይቀርባል። አድማጮች፣ የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው የሶማሊያው ጽንፈኛ ቡድን አልሻባብ በማዕከላዊቱ ሶማሊያዊቱ የጋልካዮ ከተማ በወታደራዊ አዛዦች ላይ በተነጣጠረና ስምንት ሰዎች በተገደሉበት ሌሎች ሀምሳ አምስት ሰዎች በቆሰሉበት ትናንት ምሽት በደረሰ ተሽከርካሪ ላይ የተጠመደ የአጥፍቶ ጠፊ ቦምብ ፍንዳታ ኃላፊነት ወሰደ። የአይን ማኞች ለአሜሪካ ድምፅ የሶማልኛ ቋንቋ አገልግሎት እንደገለጡት ጥቃቱ የደረሰው ወታደራዊ ባለስልጣናቱ በጊዜው ሊካሄድ በተያያዘ የእርቅ ጉባኤ ላይ ለመሳተፍ ያረፉበትን ሆቴል ለቀው ሲወጡ በነበረበት ወቅት ነው። የሶማሊላንድ ጦር ኃይል አዛዥ ብርጋዴር ጀኔራል አብዱል ሐሚድ መሐመድ ዲሪር እና የ21ኛው ክፍለ ጦር ጀኔራል አብዱል አዚዝ አብዱልሃሂ ኪሾ ከጥቃቱ መትረፋቸው ታውቋል። በፍንዳታው አራት ሲቪሎች እና ሌሎች አራት ወታደሮች መገደላቸውን ባለሥልጣናቱ አመልክተዋል። በህንድ መንግስት የሰላማዊ ሰልፍ እገዳ ቢያደርግም አዲሱን አወዛጋቢ የዜግነት ህግ ተከትሎ የተነሳው ተቃውሞ ግን ዛሬም ቀጥሎ ውሏል። ነቃፊዎቹ ጸረ ሙስሊም ህግ ነው ያሉትንና የህንድ ፓርላማ ያጸደቀውን በዜግነት ላይ ያተኮረ አዲስ የማሻሻያ ህግ ተከትሎ ባለፉት ሁለት ሳምንታት ውስጥ በተካሄዱ የተቃውሞ ሰልፎች እስካሁን በታወቀው ሀያ ሶስት ሰዎች ህይወት ማለፉ ተዘግቧል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ቢጄፒ ፓርቲያቸው በጠራው ሰልፍ ላይ ባሰሙት ንግግር የዜግነት ማሻሻያ ህጉን መጽደቅ ትክክለኝነት ተከላክለው ዜጎች የመንግስቱን ውሳኔ እንዲያከብሩም ጥሪ አቅርበዋል። አዲሱ ህግ ህንድ ውስጥ የሚገኙ የሂንዱ ክርስትናና የሌሎች እምነት ተከታይ የሆኑ በቁጥራቸው አናሳ የሆኑ ማህበረሰብ አባላትን በባንግላዴሽ ፓኪስታንና አፍጋኒስታን በሃይማኖታቸው ሳቢያ ወከባ የደረሰባቸው መሆኑን ማረጋገጥ ከቻሉ የህንድ ዜግነት እንዲያገኙ ሲፈቅድ፣ ለሙስሊሞች ግን ተፈጻሚ አይሆንም። በህዝብ ዘንድ የፍርሃት ስሜት ለማንገስ የሚጥሩ የሐሰት ወሬ የሚያናፍሱ ሰዎች ናቸው ይህን እያደረጉ ያሉት። ምስራኤ ውስጥ መከፋፈልን የሚያመጣ አንዳች ድርጊት ካያቸውም ለዓለም አሳዩ ሲሉ ሞዲ ለተሰብሳቢዎቹ ተናግረዋል። ተቃዋሚው ኮንግሬስ ፓርቲ ነው ኒው ዴልሂን ብቻ ሳይሆን ሌሎች የአገሪቱን ክፍሎች ወደ ፍርሃት አመጣሽ ቀውስ ውስጥ ለመክተት እየሞከረ ያለው ሲሉም ከሰዋል። ሞዲ ሞዲ እንደ አውሮፓውያን ዘመን አቆጣጠር በ2002 ዓ.ም የጉጅራት ክፍለ ግዛት ሚኒስትር በነበሩበት ወቅት በተቀሰቀሰ ግጭት አብዛኞቹ ሙስሊሞች የሆኑበት ቁጥሩ በግምት አንድ ሺህ የሚደርስ ሰው ተገድሏል። በመጨረሻም የአፍጋኑ ፕሬዚዳንት አሽራፍ ጋኒ በአወዛጋቢ የመስከረም አስራ ስምንቱ ፕሬዚዳንታዊ ምርጫ ምትክ በተካሄደ ዳግም ምርጫ አሸናፊ መሆናቸውን የመጀመሪያ ውጤቶች አመለከቱ። የገለልተኛ አገሪቱ ምርጫ ኮሚሽን ኃላፊ ሀዋ አላም ኑሪስታን ናቸው በዛሬ ሁለት ካቡል ውስጥ በሰጡት ጋዜጣዊ መግለጫ ጋኒ ከአንድ ነጥብ ስምንት ሚሊዮኑ የመራጭ ድምፅ ሀምሳ አንድ በመቶን በማግኘት አገሪቱን ለሁለተኛ ዙር ለሚቀጥሉት አምስት ዓመታት ለመምራት አሸናፊ የሚያደርጋቸውን ድምፅ ማግኘታቸውን ይፋ ያደረጉት። ዋናው ተቀናቃኛቸው አብዱላ አብዱላ ከጠቅላላው የመራጩ ድምፅ 39.5 በመቶውን ሲያሸንፉ፣ የተቀሩት ሌሎች ተፎካካሪዎች ቀሪውን ድምፆች ማግኘታቸውን የምርጫ ኮሚሽን ኃላፊዋ ተናግረዋል። ዩናይትድ ስቴትስ ማዕቀብ ብትጥልም አገራቸው የነዳጅ ማስተላለፊያ ግንባታዎችን ትቀጥልበታለች ሲሉ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጠንከር ባለ ቃል ተናገሩ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ታህሳስ 12 2012 ዓ ም ምሽት ፕሮግራም ነው። በስርዓተ ትምህርት ጉዳይ የጀመርነውን ውይይት እንቀጥላለን የተፈጥሮ ሀብት ስላለ አይደለም ሀገሮች ያደጉት እውቀት ያላቸው አዳዲስ ነገር መስራት የቻሉ ህዝቦች ናቸው ያደጉት ዶክተር አዳነ ካሳ ናቸው የስርዓቱ ትምህርት ባለሙያ ይዘናቸዋል ባንክ በተትረፈረፈበት ሀገር ምን አስፈለገ እነዚህ ኢትዮጵያውያን አንድ ባንክ እናቋቁም የሚሉበት ምክንያት ምንድን ነው ነው ጥያቄው እንግዲህ መቼም ላስተዋለው ሰው ባንክ ተትረፈረፈ እንጂ እዚህ ሀገር በንግዱ አለም ብዙ የተሰማሩ ኢትዮጵያውያን አሉ። ባንክ ሄደው እንደ ልባቸው ብድር ያገኛሉ ለማለት አያስደፍርም። የዚህ ባንክ መነሻ የሆነው ዋናው ምክንያት ይሄ ነው። ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካ ውስጥ እያቋቋሙ ስላሉት ባንክ ነው የምንነጋገረው። ሙዳይ ዓለም አቀፍ ባንክ ይባላል። ሥራውን እየመሩ ያሉትን አቶ ተካልኝ ገዳሙን ነው የሰማችሁት። ለዝርዝር ጉዳዮች ይመለሳሉ። አሁን ወደ መጀመሪያው ዝግጅት እንዝለቅ። በቅድሚያ ወደ አማራ ክልል እናምራም በቤተ እምነት ተቋማት ላይ ጥቃት የሚፈጽሙ ህገወጦችን መንግስት በአፋጣኝ ለህግ ማቅረብ እንዳለበት የአማራ ክልል የሃይማኖት ተቋማት ጉባኤ ጠይቋል። ድርጊቱንም በጽኑ እንደሚያወግዝ የገለጹት የጉባኤው የቦርድ ሰብሳቢ መላከ ሰላም ኤፍሬም ሙሉ ዓለም ከተማዪቱን የእስልምናና የክርስትና ምዕመናን አብሮነት ተምሳሌት ሲሉ የጠሩበትን መግለጫ በዜናው ውስጥ አዳምጣችኋል። በሌላ በኩል ሞጣ ከተማና አካባቢዋ ዛሬ ሰላም መዋሏን የምስራቅ ጎጃም ዞን ፖሊስ መምሪያ አስታውቋል። አስራ አምስት ተጠርጣሪዎችን በቁጥጥር ስር ማዋሉንም ገልጿል። ፖሊስ አስቴር ምስጋናው ከባህር ዳር ተጨማሪ አላት። የምስራቅ ጎጃም ዞን ፖሊስ መምሪያ ኃላፊ ዋና ኢንስፔክተር አያልነ ተስፋዬ ስለ ሞጣ ከተማ ውሉ ከአሜሪካ ድምፅ ጋር ማምሻውን ቆይታ አድርገው ነበር። አሁን ላይ ያለው ሁኔታ በሁለት አይነት ስራዎችን ነው እየሰራን ያለ ነው። የመጀመሪያው ሁኔታውን የማረጋጋትና አካባቢውን ወደ ሰላማዊ ሁኔታው የመመለስ ስራ ነው እየሰራን ያለ ነው። ከዚህ ጋር ተያይዞ በቃዎችን ሊማጠናከር አካባቢዎችን በፍተሻ የማጠናከር ማህበረሰቡን የማወያየት ሁለቱን ሃይማኖቶች ሊያቀራርብ በሚችል መንገድ ድሮውንም ተጣልተዋል ማለት ይህ ማለት ድሮውን ተጣልተዋል ማለት አይደለም። ይህን ሽፋን ተደርጎ የተፈጠሩ ችግሮች አሉ። እነዚህ ችግሮች ሊያጠብ የሚችል ስራ መስራት ስራ የሚሰራ በሌላ መንገድ የተጠርጣሪዎችን በህግ ቁጥጥር ስር የመዋል ስራ ነው እየተሰራ ያለው ቁጥጥር ስር የመዋል ስራ በየደረጃው በማህበረሰቡ በህዝበ ክርስቲያኑ በህዝበ ሙስሊምም የተለዩ የተሰጡን ጥቆማዎች አሉ። እነዚህ መሰረት አድርገን እስከ ዛሬ ድረስ ወደ አስራ አምስት አካባቢ ተጠርጣሪዎችን በቁጥር ስራ ውለናል። ይህንንም ከክልል ተዞንም ተወረዳም የተወጣጣ የምርመራ ቡድን ጠንከር ያለ ቁመና ያለው አደረጃጀት ጌታ ደረጃ ሽጠን ይህን ምርመራ ወደፊት አጠናክሮ ለህግ ሊያቀርብ የሚችል እና ጠንካራ የምርመራ መዝግብ በማደራጀት ኃላፊነት ውስጥ የሚችል አካል በህግ የሚጠየቅ ለማድረግ ስራ እየተሰራ ነው። ስለዚህ አሁን ላይ የሞጣ ከተማ ሰላማዊ እንቅስቃሴ ያለው ይሄ ማለት ምንም አይነት ሰቶች የሉም ማለት አይደለም። እነዚህ ግን ከህዝቡ ጋር የሆነ የምንፈታቸው እና በርካታ የሰታሌላ ሰማርተን ህዝቡ ያለስጋት እንዲንቀሳቀስ እያደረገ ያለበት ሁኔታ ነው ያለው። በከተማው ችግር እንደሚፈጠር ቀድሞ የደረሳቸው አካላት ለጸጥታ ኃይሉ ጥቆማ ሰጥተው እንደነበር በወጡ መረጃዎች ዙሪያ ለተጠየቁት ጥያቄ ኢንስፔክተሩ ተከታዩን ምላሽ ሰጥተዋል። አንዳንድ አለመግባባቶች ምናምኖች የሉም ብዬ አልከራከርም ሊኖሩ እንደሚችሉም ቀጣይ ምንስ አርሰተን ወደፊትም ያለውን ነገር መድረስ እንችላለን። ከደብዳቤ ደብዳቤ ተጽፈዋል እንጂ እንዲህ በህጋዊ መንገድ ተገልጫ የሚባለው ግን ጥቃት በዚህ ልክ በተቃራኒ መንገድ ጥቃት ሊያደርስ የሚችል ሀይል አለ የሚል በመስጊዶች ላይም ወይም ደግሞ በቤተ ክርስቲያን ላይ ጥቃት ሊደርስ የሚችላለ የሚል እንደምታ ያለው አብቻም ሆነ በህጋዊ ደብዳቤ እያገኘ ነው የለም አለ የሚባለው ደብዳቤም ከሙስሊሞች መካከል ኮሚቴ ነው የሚያሉ ብዙ በርካታው ህዝበ ሙስሊም ለማያውቀው መንገድ ኮሚቴንን በማለት ሽብር እየፈጠሩ ስለሆነ ፌደራል ወክሎናል እያሉ አካባቢው አለው ማህበረሰብ ከሙስሊሙ የማያቃቸው ሰዎች አሉ። ስለዚህ እነዚህን ፈር ለማስያዝ እኛ ስራ እየሰራን ነው፣ የከንቲባ ኮሚቴው ይህን እንዲያውቅልን ብለው ሲያሳወቁ፣ በግልባጭ ለፖሊስ ለከተማ አስተዳደር ፖሊስ መድሬት አቅርበዋል። ይሄ ማለት በተቃራኒ ወገን ጥቃት ገልሱ ነው ወይ የሚል ወይም ደግሞ በተመሳሳይ ከዛም ከእምነት ተከታይ ቢሆን በእንደዚህ አይነት አግባብ ላይ የተሰለፉ ሀይሎች ናቸው የሚል እንድምታ ያለው ሆኖ አላገኘ ነው። ከዛ ባሻገር ግን እንዲህ አይነት ነገሮች አሉ። አሁንም እያጠራን ነው። እንዴት ደረሱ? ለማን ደረሱ? በምናዛብ ነበር የደረሱ በተባለው ልክ ነው ወይስ በኛው ሳይር ነው የሚለውን ነገር የማጥራ አሰራ ላይ ነው ያለ ነው። በዚህ ጉዳይ ዙሪያ ሌሎች አካላትን ለማግኘት ያደረኩት ሙከራ ለዛሬም አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። ለመሆኑ ይህ የግጭቶች አባዜ ምን ይሆን መንስኤዎቹና መንገዱ መፍትሄው? ለዛሬ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ በስክሪፕትስ የጋዜጠኛነት ትምህርት ቤት የዓለም አቀፍ ጋዜጠኛነት መምህሩን ፕሮፌሰር ብሩክ ሃይዱን ለትንታኔ ጋብዘናል። ሀገራችን ውስጥ ያለው ሁኔታ ስናይ ያሳስባል። ቀን በቀን ስንከታተል የሚያሳስቡ ሁኔታዎች ይመጣሉ። ትኩሳቱ ከፍ ይላል፣ ዝቅ ይላል፣ እንደገና ከፍ ይላል፣ እንደገና ይጠፋል። ካልጠበቀ አቅጣጫና አካባቢ ነገሮች ይፈነዳሉ። እንደገና ደግሞ እሱን እሳት እንደማጥፋት መንግስት ወደዛ ይሯሯጣል። የሲቪሊያን ሰዎች ሞት እያየን ነው። ተማሪዎች እርስ በርስ ይጋጫሉ። ከፎቅ የመወርወርም ሁኔታ መገዳደልም ሁኔታ አለ። ኢኮኖሚክ ዲስራፕሽንም አለ መንገድ መዝጋት፣ መክፈት ሁኔታ አለ። እና ይሄ ሁሉ ሲዳመር በጣም ሪሊ አገርን የሚጎዳ መንፈስንም የሚያውክ ጠባሳም የሚተው ስጋት የሚተው ነው። እንግዲህ የፖለቲካ ሂደቱን ስናይ እንደዚህ አይነት ነገሮች በተለይ እንደ ኢትዮጵያ አሁን ባለው ሁኔታ ትራንዚሽን ላይ ሽግግር ላይ ኢትዮጵያ ባለችበት ሁኔታ ቢከሰት የሚደንቅ አይደለም። የሚደንቀው ነገር ግን አስከፊ በሆነ ሁኔታ አንዳንድ የመሆኑ አይተናናቅም፣ ሌላም አፍሪካ ሀገር። ነገር ግን ይሄ እስከ መቼ ዘልቃል ነው ጥያቄው። እንደገና ይሄ ደግሞ እንዲህ አይነት ቫሊው እንዲህ አይነት ጋጥ የወጣ ጠርዝ የወጣ አካሄድና ጠባይ በዚህ ሁኔታ ይቀጥላል ወይስ ምን ምን እርምጃዎች ቢወሰዱ ምን ምን ሁኔታዎች ቢደረጉ ናቸው የሚመለሰው? መለስ ስል የሚችለው መሰለኝ ፈንዴሜንታል ጥያቄው እና እና ይህን ስናገናዝበው ከዛሬ ፖለቲካዊ አቅጣጫን ስናይ ከትናንት ዛሬ ከተሻለ ከትናንት ወዲያ ትናንት ከተሻለ እድገት ነው ብለን ነው የምንወስደው። አናላይዝ እናደርግ ሰው እየሞትን ብያለን ነው አቶ ሰለሞን። የሰው ነፍስ እንደው ዝም ብሎ እቃ ነው ለማለት አይደለም። እንደውም ግልጽ እንዲሆንልኝ ለአድማጮች እፈልጋለሁ። ግን የሚታየው ኦቨር ኦል አግሪጌቱ ሰም ቶታል ኦፍ እነዚህ ሁኔታዎች ስናይ ስንደምረው ሻልያልተሻለ ነው የሚሄደው ወይስ እየባሰ ነው የሚለውን ከሱ ጀምር። እኔ እየተሻሻለ ነው የሄደው ነው የሚለው፣ እንዴት የሚል ጥያቄ አድማጮቹ አንተም ልጨት ይችላል። እንዴት የሚለው ምንድን ነው? አንደኛ ፍሪኮንሲ እየቀነሰ ነው የመጣው ድግግሞሽ አዎ ድግሞ እየቀነሰ ነው የመጣው። ሁለተኛ በአንፃሩ የህዝቡ ተሳትፎ ደግሞ በጣም ከፍ እያለ ነው የመጣው ማለት ሁኔታዎችን ለማስቆም ለምሳሌ ቤተክርስቲያን ሲቃጠል፣ መስጊድ ሲቃጠል፣ ያን ለማስቆም ዋልጌዎች እርምጃ ወስደው ሰላምን ሲያወኩ ቤት ቤት እያንኳኩ እርምጃን እንወስዳለን ሲሉ፣ በአንጻሩ ደግሞ ያ ሪያክሽን ካውንተር ሪያክሽን አጸፋዊ ድርጊት እየፈጠረ ነው ያለው ህዝቡ ራሱ ወደ መከላከል እንደገና ህዝብና መንግስት በግድ መንግስት እንዲነቃና ህዝብ ላይ ከዳተኝነት ለማለት ይከብዳል፣ አይናፋርነትም ለማለት ናይቪቲ ይሆናል። ነገር ግን ቶሎ እርምጃ ለመውሰድ ሁኔታ አሁን በግድ መንግስት እየተገፋ እየተገፋ በህዝብ ስሜት እርምጃ ወደ መውሰዱ እየሄደ ይመስላል። መንግስት አለመቸኮሉ ጥሩ እንደሆነ ታሳቢ ንፎ ወስደን ማለት ነው። ስለዚህ የህዝቡ ተሳትፎ እንደቅ እየጨመረ እንደሄደ ህዝብ ራሱ ኮንሽስ እየነቃ ለመንግስት ብቻ ነገሮችን መተው እንደሌለበት ተስፋ ያለው ህይወትና ጨለማ ሳይሆን ብሩህ ኢትዮጵያን ማየት ከተፈለገ ካለው መንግስት ጋር ፐርፌክት ባይሆንም መንግስቱ አብሮ መሰለፍ እንዳለበት፣ መንግስትን በተሻለው ማገዝ እንዳለበት ይሄ ሚውቹዋል የሆነ ኢንትረስት ጥቅም ላይ ከመሰረተ ግንኙነት እየዳበረ ሄደ ነው ማየው። ሁለት ከዚህ በተጨማሪ እንደገና ሚዲያ አዘጋገቡ ራሱ ዋልጌና ጥግ የወጣ አዘጋገብ አለ አሁን ያለንበት የዶክተር አብይ መንግስት ከነ ንብል አቶ ሀይለማርያም ከአቶ መለስም ጋር ስናወዳድር በተለይ አቶ መለስ ዘመን ልበልህ ሶሻል ሚዲያ ገና ብቅ ብቅ ያለበትና አልጠነከርበት ሁኔታ አንድ አይደለም አሁን ያለንበት የሶሻል ሚዲያ ዘመን ነው እንኳን ለኢትዮጵያ ለአውሮፓም ለአሜሪካም እና የመረጃ ፍጥነት በሰከንድ በአዙሪት ዓለምን ዞሮ የሚደርስበት ሁኔታ ኢትዮጵያ ውስጥም እየተለመደ መጥቶ ለመደራጀትም ለበጎም ለመጥፎም አቶ ሰለሞን የተለያዩ ቡድኖች ተቧድነው የሚጠቀሙበት ዋናው መሳሪያ ሶሻል ሚዲያ ሆናል። አጥፊዎቹም ሳይቀር ማለት ነው። በአንጻሩ አሁን የምናየው ምንድን ነው? ካለፉት ወራቶች ወዲህ ህዝቡ ጤነኛው ልበልህ ወይም ደሳይለንት ማጆሪቲ በሶሻል ሚዲያም ሳይቀር እየተነቃቃ በጎ በጎ ሀሳብ እየጻፈ እቺ ሀገር ያለቻት እኛውነን። ዝም ብለን አናይም። በጎ በጎ ነገር እንጽፋለን። ለበጎ ነገር እንሰበሰባለን። በጎ ነገር ሀሳብ እናመነጫለን። መድረኩን ለእናንተ ለጨዋዎቹ፣ ለጥቂቶቹ አንተውም የሚል እልህ ውስጥ እና ቁጭ ውስጥ እንደገባና ኢትዮጵያም ሀገሬ ናት በኢትዮጵያ ላይ ዝም አልልም የሚለውን ዝምታውን እየሰበረ እየሄደ ስለሆነ እንዳረዘምኩት ይሰማኛል። እንደ ለመንደርደሪያ ሀሳብ ነው አቶ ሰለሞን እኔ ማየው በዚያ አኳያ ነው። ነገሮች ከውጥር ውጭ አልወጡም ባይነኝ መንግስትም እርምጃ መውሰዱን በግድ ተገፍቶ ኃላፊነት አለበትና መውሰድ አለበት ማሳየትም አለበት በተግባር እዛም ደረጃ መንግስት እየገባ ነው እና ኦቨሮል አሴት ስናደርገው እኔ በተለይ ህዝቡ ኮንሽስ እየሆነ አሳልፈን አንሰጥም የሚል ሁኔታ ህይወቴ ነው፣ ቤተሰቤ ነው፣ አገሬ ነው ወደሚል እርምጃ ውስጥ እየገባ ነው ነው የሚለው። ለመንደርደሪያ ሀሳብ አሁን ፕሮፌሰር ብሩክ መቼም አሁን መጨረሻ ላይ እንዳሉት መንግስት እየተጠናከረ ወደ መውሰድ እየሄደ ነው ያሉት እርምጃ በተለይ የዶክተር አብይ አስተዳደር ወደ ስልጣን ከመጣ ወዲህ የወሰዳቸው እነዚህ የነጻ ማህበረሰብ የመፍጠር ወይም ወደ መፍጠር ሊወስድ የሚችል አካሄዶች እርሶ እንደሚሉት ይደሎ የሚባል የሚበረታታ ሆኖ እያለ መንግስት ግን መንግስት መሆን አለበት፣ ህግና ስርዓትን ማስከበር አለበት፣ ለዚህ ቆፍጣና መሆን አለበት የሚሉ ግፊቶች ከመጀመሪያው ጀምሮ ሲደረጉ ቆይተዋል በጠቅላይ ሚኒስትር አብይ ላይ። ሌላም ሌላም ደግሞ የሚነሳ ነገር እንዲህ አይነት ሁኔታዎች ሲፈጠሩ ከመንግስት ባለስልጣናት ወይም ከፖለቲካ ካድሬዎች ብዙ ጊዜ ተዘውትረው የሚሰሙ አንዳንድ አካላት እንዲህ የሆኑ ወይ ጥቅማቸው የተነካ እንዲህ አይነት ጥቅል የሆኑ አባባሎች ወይም በማስረጃ ተደግፈው የማይቀርቡ አባባሎች ናቸው እንጂ ችግር ያለበትን ቦታ በትክክል ሊጠቁሙ የሚችሉ እነገሌ ናቸው፣ ይህንን አድራጎት እየፈጸሙ ያሉት የሚሉ የተጣሩ መረጃዎች ሲወጡ አናይም። በአብዛኛው ጊዜ እንዳሉት ንጹሐን ሲገደሉ ተማሪዎች ሲጋጩ ተማሪዎች ናቸው ወይ በእርግጥ የሚጋጩት? በእርግጥ በተማሪዎች መካከል ቅራኔና ጸብ አለ ወይ? ንጹሐን ሲገደሉ ሲባል እነዚህ ንጹሐን ኢትዮጵያውያን በእርግጥ በመካከላቸው ችግር አለ ወይ? ቤተ ክርስቲያን ሲቃጠል እስላም ተሰብስቦ ይገነባ የለም ወይ? መስጊድ ሲቃጠል ክርስቲያን ያወግዝ የለም ወይ? ተሰብስቦ ሲገነባ አላየንም ወይ? ተማሪዎች ሲገደሉ ተማሪዎች አደባባይ ላይ ወጥተው ወይም ግጭት ሲፈጠር አደባባይ ላይ ወጥተው ይሄ በእኛ መካከል የሚፈጠር ነገር አይደለም ብለው ተቃውሞ ሲሰለፉ አላየንም ወይ? ስለዚህ የችግሩ ምንጭ በእርግጥ በተማሪዎች መካከል ነው፣ በወጣቶች መካከል ነው፣ በሕዝቡ መካከል ነው ወይስ እነዛ በጥቅሉ አንዳንድ አካላት እየተባሉ የሚጠሩ እነማን እንደሆኑ ስለማይነገር ነው። ለምንድን ነው ይሄ የሚሆነው? ይሄም ጥያቄ የተገቢ ጥያቄ ነው። እንግዲህ ውስጥ መሆን ያስፈልጋል። እኛ እንግዲህ አዛን ኦብዘርቨር ያው ከስንት ሺህ ማይልም ነው፣ ግን እንደ አገር ወዳድ ኢትዮጵያዊ ልበልህ ትውልድ ኢትዮጵያዊ በየቀኑ ያሳስበን እንቅልፍ የሚከለክለን የሚያሳስበ ሁኔታ ነው። እና እንደ ባለሙያም ነው የምንከታተለው። እንግዲህ ትግሉ አቶ ሰለሞን፣ ሁለት ጎራ ነው። በድሮውና በአዲሱ በተሞከረውና ባልተሞከረ ቡድን እና አመራር መካከል ነው ትግል ያለው። አሮጌው ሲለቅ መቼም ጥቂት ጥቂት ሪጂሞች የጥቂት መንግስታት ና ወይ ጥቂት ፓርቲዎች ናቸው በነፃ ያውልህ መልካም እድል ብለው የሚለቁ የለቀቁት ቶታሊ የለቀቁ አይመስልም ለምን የዘረጉት ኔትወርክ ከላይ እስከሰፋም ከተወሰነ አካባቢ ሆነ በመላ ኢትዮጵያ ይኖራል አዲሱ አዲስ ነውና ባለው ላይ ነው የሚገነባው ያሁን ድጋፍ ከውስጡ ካገኘ ካላገኘ ደግሞ አዲስ እንደመገንባት ነው የሚሰራው። በሁለቱ መካከል ትግል ያለ ይመስለኛል። በሁለቱ መካከል ትግል አለ፣ የድሮ የነበረውና አዲሱ። አዲሱ አዲስነቱን ማሳየት አለበት። በጭብቅ እርምጃ የወሰደ ህዝብን መሳብ መቻል አለበት። እዚህ ላይ ነው እንግዲህ ዶክተር አብይ ትልቁ ስራ አሁንም እየተሰራ ያለው ይሄን ይመስለኛል። አንዳንድ ስብሰባዎች ማ ስብሰባዎች ስናይ ህዝቡን መቅረብና ህዝቡን ላይ ካፒታላይዝ ያደረገ ለውጥ ስራ ማሉጥ ለማብቃት እና ካለፉት ደግሞ ካለፈው ስርዓት ስብታቸው እንደተቆራረጠ የማሳየት ምልክት ይሄዳል። ያለፉት ደግሞ ሊጋሊ ፊት ለፊት ወጥተው እንዳይት ተጠያቂዎችም ስላሉ ብዙ መልስም ሊያጠር ስለሚችል ያንንም ኦፕንሊ ወጥቶ ለማድረግ ላይደፍሩ ላይፈልጉ ይችላሉ። እና ይሄ እንግዲህ የሚታየው ምንድን ነው? ከብዙ አቅጣጫ ምንሰማው የሚጻፈው ምንድን ነው? የተደራጁ የተቧደኑ ቡድኖች እንዳሉ በየአካባቢው እሳት የሚያስነሱ እንደሆነ ያለው መንግስት እንደ እሳት አደጋ እየሮጠ እሳት ለማጥፋት እንደሚሟሟት ደግሞ እዚህ ጠፋ ሲባል እዛ የሚነሳ ይሄ እንግዲህ ህዝቡ ላይ ፍረስትሬሽንና ድንጋጤንና ተስፋ መቁረጥንም ፈጥሮ ነበር። ይሄ ነው አሁን አቶ ሰለሞን እየተለወጠ ነው መጣው የተለወጠ መጣ ምለው እንጂ ቡድኖች ሊኖሩ ይችላሉ። እነዛ ቡድኖች ደግሞ ቶታሊ ወይ ጊቭ አፕ እስካላደረጉ ድረስ ወይም መንግስት መቶ መቶ እስካልተቆጣጠራቸው ድረስ ይህንን ጸረ ዲሞክራሲ ሊበልስ ጸረ ኮንሰንሰስ ፖለቲክስ እና ኢንትረስት ማካሄዱን የሚተዉ አይመስልም ነው ምለው እና ትግል ነው ቢትዊን ኦልድ ኤንድ ነው ባለፈውና ያለፈውን ስርዓት ለማስቀጥልና አዲሱ ደግሞ ያለፈውን ስርዓት አይቶ ያለፈው ስርዓት አላዋጣም መለወጥ አለብን በሚለው መካከል ትግል እየተካሄደ ነው ያለው። በመሀል እንግዲህ ህዝብ ነው ሁልጊዜ። ህዝብ እቃ አይደለም። ህዝብ ዝም ብሎ ቁጥር አይደለም። መቶ ሚሊዮን ሰማ እንላለን አሁን ቁጥር ነው ኳንቲቲ። ግን ህዝብ ደግሞ ግዑዝ አይደለም። ህዝብ አንድ አገር ሊያድግ የሚችለው ህዝብ ኢንጌጅድ ሲሆን ነው። አሁን የምናየው ኢንጌጅመንቱ ሌቭሉ ከፍ እያለ ነው። የዶክተር መንግስት የዶክተር አብይ ስርዓት ኦፕነስ ከከፈተ ነፃ ሚዲያውን ሶሻል ሚዲያውንም ሪስፖንስብል በሆነ ሁኔታ ህዝቡም ራሱ እንዲደራጅ ካደረገ ሲቪክ ድርጅቶችን ከተፈቀደ በፊት በልጓምና በጥቂት እንደነበረ እናስታውሳለን። ብዙ አመት ያንን ካደረገ ህዝቡ ራሱ ለራሱም ህልውና እንደገና አሁን የመጣው ስርዓት ሻል ያለ ቫሊዩስ እና ለውጥ ማምጣቱን ማሳየት ከቻለ ህዝብ ይደግፉ። ፕሮፌሰር ብሩክ ይቀጥላሉ። ከዌብሳይታችንና ከፌስቡክ ገጻችን ሙሉውን ውይይት ያገኛሉ። ሌሎችንም ምሁራን እንዲሁ እየጋበዝን ውይይቱን እንቀጥላለን። ተከታዩ ዝግጅታችን ወደ ሰማይ ይወስደናል። ኢትዮጵያና የመጀመሪያዋ ሳተላይቷ ነሁስ አማራ ዛሬ የ63 ዓመት ሰው ናቸው። የሚኖሩት ሜሪላንድ ዩናይትድ ስቴትስ ነው። በእናታቸው ኢትዮጵያዊ በአባታቸው ሱዳናዊው ኖኅ ሳማራ ከአፍሪካ የህዋና የሳተላይት ቴክኖሎጂ ተጠቃሚነት ሐሳብ አፍላቂዎችና በተግባርም የተንቀሳቀሱ ፋና ወጊዎች ቀዳሚው ናቸው። ዛሬ አዲስ አበባ ላይ በስልክ አገኘኋቸው። አቶ ኖኅ ሰማራ በቅድሚያ እንኳን ደስ ያሎት ማለት ትፈልጋለሁኝ ምክንያቱም እንደ ወርልድ ስፔስ ፈጣሪና በአፍሪካ ፋናወጊ ከሆኑ የሳተላይት ቴክኖሎጂ ሀሳብ አራማጆች ወይም አፍላቂዎች መካከል አንዱ እርስዎ ኖትና እንደውም ቀዳሚ ማለት እችላለሁኝ። ኢትዮጵያ አሁን የመጀመሪያውን ሳተላይቷን ወደ ጠፈራም ጥቃለች። ለመሆኑ ተገኝተዋል እርስዎ እዛ በስነስርዓቱ ላይ ነበርኩኝ። ያው እስኪ ስሜቶን ይንገሩኝ አቶ ነ ደስታ ደስታ ነው የተሰማኝ። ኢትዮጵያ ለዚህ ለመድረስ ለቻለች በጣም ደስ ብሎኛል። እንደዚህ አይነት ነገር ሊፈጸም ፍላጎትና ኢንቴንሽን ያስፈልገዋል እና የኢትዮጵያ መሪዎች ይህን አስበው ሀገሪቷን ለዚህ በማድረሳቸው ሁሉም ኢትዮጵያዊ መደሰት ይገባዋል ብዬ አስባለሁ። እርስ ዋን ወርልድ ስፔስን ካቋቋሙ ጊዜ ጀምሮ እንግዲህ ወደ ሰላሳ ዓመት የሚጠጋ ጊዜ አለፈ። ይህን ያህል ጊዜ መውሰዱ አላሳሰቦትም? አላሳሰበኝም። ጊዜ ጊዜ አይንስታይን እንዳለው ሬላቲቭ ነው አንጻራዊ ነው። እና መደረጉ ነው አስፈላጊው ነገር መደረጉ ነው። ይህን ያህል ጊዜ መውሰዱ ከዚህ ይበልጥ ጊዜ ሊወስድ ይችላል ብዬ አስባለሁ። ለምን ከአፍሪካ ሀገሮች ሳተላይት አሁን ያላቸው በጣም ጥቂት ናቸው። አብዛኞቹ ስለ ሳተላይት እንዲያውም እያሰቡም አይደለም። አቶ ኖህ ምንድን ነበር ሃሳቦ እስቲ ያስታውሱን። የዛሬ ሰላሳ አመት ወይም በአውሮፓ አቆጣጠር በሺህ ዘጠኝ መቶ ዘጠና አንድ አመተ ምህረት ዋን ወርልድ ስፔስን ወይም በአጠቃላይ እስካሁን ድረስ ወርልድ ስፔስ እየተባለ የሚጠራውን ኩባንያ ለማቋቋም ሲነሱ ምን ነበር ሃሳቦ? ምንድን ነው ወደዛ የወሰዶት? ምንድን ነው የገፋውት? ሳተላይት ወደ ህዋ ማምጠቅ ተፈላጊነቱ ለሳይንስ ሪሰርች ወይም ለጌጥ ነገር አይደለም። ህዋ ለሰው ልጅ እንደ እርሻ ነው። ብዙ ሪሶርስዝ አለው። አንደኛ ለአለም መድረክ ይሰጣል። የአለም ህዝቦች እርስ በርሳቸው ግንኙነት እንዲያደርጉ፣ በቴሌኮሚኒኬሽን እንዲነጋገሩ፣ እንደዚህ አሁን ያለው የእርሶን ዝግጅት በአየር ለማስተላለፍ እንዲችሉ የሚያበቃ የአለም ትልቅ ሪሶርስ ነው እና ሪሶርስ በመሆኑ ምክንያት በጣም ለእኔ ትልቁ ሪሶርስ ከህዋብ መድረክ አድርጎ ሳተላይት እዛ አምጥቆ ያን ሳተላይት ልዩ ልዩ አይነት መረጃዎች ለሰው ልጅ ማበርከት ትልቅ አስፈላጊ ድርጊት ነው። እና እኔ የዛሬ የሰላሳ አመት ስነሳ በዚህ ሀሳብ ያነሳሳኝ እና እንዲህ ይህን እንዳረግ ያበቃኝ በጣም የሰው ልጅ ብዙ አይነት መረጃዎች እንደሚያስፈልገው አውቄ ያንን መረጃ ለሰው ልጅ እንዴት ማበርከት እንደሚቻል መንግስታት ቢረዱኝ በጣም ደስ እያለኝ፣ ካይረዱኝ እስከ መሞት ድረስ ሞክራት አለሁ ብዬ ራሴ ለብቻ ቢሆን ተነስቼ ይህን ስራ ሰራለሁ ብዬ ያደረግኩት ኤፈርት ወይም ትግል ነበር። ይሄ ትግሎ እንደነ ሲሪስ ኤክስኤም አይነት በዚህ በዘንድሮው ዓለም ብዙ ተደማጭነት ያላቸው ሰፊ መድረክ መሆን የቻሉ ድርጅቶችን ሁሉ ማቋቋም አሰራሮችን ሁሉ ለማቋቋም ሀሳብ የፈነጠቀ ሀሳብ ነው። ይሄ እና ዓለም አፍሪካ ብቻ አይደለችም። የሰለጠነው ዓለም አለ እና ያ የሰለጠነው ዓለም የደረሰበትን ቴክኖሎጂ መጠቀም በራሱ በቂ ነው ብለው አላሰቡም ነበረ። እርሱ ያተኮሩት አፍሪካ የራሷ ሳተላይት ሊኖራት ይገባል፣ የራሷ የሳተላይት ግንኙነት ሊኖራት ይገባል ከሚል ሀሳብ ነበረ። ለምን አስፈለገ እንደዚህ ማሰብ? ያኔ ነበሩ ሳተላይቶች፣ ሳተላይቶች ነበሩ። ግን የነበሩት ሳተላይቶች ያኔም አሁንም ለአፍሪካ ተብሎ የተሰሩ ሳይሆን ለምሳሌ ሚድል አውሮፓን የመሳሰሉትን ሀገሮች ለመጥቀም የተመደቁ ሳተላይቶች ናቸው። ያኔ ደግሞ በይበልጥ ያኔ ለአፍሪካ ታስቦ ሳተላይት ወደ ሕዋ ተልኮ አያውቅም ነበር። እኔ ይህን ስራ ስጀምረው ስለ ሳተላይት ማወቅ ስጀምር ብዙ አይነት ነገሮች ታየኝ። ለምሳሌ በሳተላይት በአንድ ሁለት ወይም ሶስት አመት በሚያክል ጊዜ ውስጥ የኢትዮጵያን ሕዝብ በሙሉ በአንድ ላይ ማስተማር የሚያበቃ ቴክኖሎጂ ነው። የእርስም ሀሳብ ነበር አርበን ቤዝድ ኤጁኬሽን ብለው የጀመሩት መሰለኝ። አንድ ግን ትክክል ትክክል አሁንም እየተጣጣፍኩኝ ነው ከኢትዮጵያ መንግስት ጋር እየሰራው ሳተላይት በመጠቀም እንዴት ልዩ ልዩ አይነት መረጃዎች ትምህርት፣ ስልጠና ማቅረብ የሚቻልበት ቴክኖሎጂ ነው ብዬ አስባለሁ። እንደው ለማስተካከል ያህል ነው እንዳልሳሳት ነው። አርበን ቤዝድ ሬዲዮ ነው ወይስ ሩራል ቤዝድ ሬዲዮ ነበረ ያ ሀሳቡ። እኔ መጀመሪያ በጣም ያስጨነቀኝ የሩራል ቤዝድ ፖፕሌሽኑ ነው የገጠሩ የሚኖረው የገጠሩ ሕዝብ መፍትሄ የለውም የሚያስብለትም እያነሰ ነው ኢትዮጵያ ውስጥ ሀያ ሚሊዮን ሰላሳ ሚሊዮን ሰው በከተማ ውስጥና ኢንተርኔትና ቴሌፎኒ እየተጠቀመ ለመኖር የሚችል ቢሆንም ሰባ ሚሊዮኑ ብዙም አይነት በትምህርት ሆነ በሌላም መንገድ ብዙም አይነት ለመስራት የሚያስችል መዋቅር ወይ መሰረት ይሄን ህዝብ እንዴት መጥቀም እንደሚቻል ሰባ ሚሊዮኑ ጥራት ያለ ትምህርት እንዴት ማግኘት እንደሚችል እኛ እንዲያገኝ ማድረግ ትልቅ ስራ አሁን ተፈላጊነት ያለው ነገር ቢኖር በዚህ ዓለም ላይ ገጠር ባሉ ህዝቦች እንዴት በደንብ መርዳት መቻል እንዲችል የሚያደርግ ነገር ምንድን ነው ብሎ ማሰብ ማሰብና ለዛ ችግር መፍትሔ ማግኘት በጣም አርጀንት ነው የሚለው ነገኝነው እሱ ነው። አቶ ኖህ እንግዲህ አሁን ኢትዮጵያ እንደያኔው አይደለችም። ያኔ አንድ የሳይንስና ቴክኖሎጂ ኮሚሽን የሚባል መስሪያ ቤት ነበራት፣ እርስዎ እንደዚህ እየተንቀሳቀሱ በነበረ ጊዜ። አሁን የኢትዮጵያ ህዋ ሳይንስ ማህበር አለ፣ የኢትዮጵያ ህዋ ሳይንስና ቴክኖሎጂ ኢንስቲትዩት የሚባል አለ፣ የኢትዮጵያ የኢኖቬሽን እና ቴክኖሎጂ ሚኒስቴር አለ፣ እና ሌሎችም ተያያዥ ወይም አብረው የሚሰሩ እንዳሉ እናውቃለን። እርስዎ ተሳትፎ አለዎት ከእነዚህ በአንደኛው ወይም በሁሉም ውስጥ አነጋግሮት ያውቃሉ እርስዎ? በጣም ሁሉም ጥሩ ስራ እየሰራ ነው። ሁሉም የቻለውን ነገር እየጀመረ እያንዳንድ ግሩፕ ብዙ ስራ እየሰሩ ነው። ኢትዮጵያ እኔ ሳተላይት ወደ ህዋ ስናስልክ ብዙ ብዙ እንደዚህ አይነት ኢንስቲትዩሽኖች አልነበሩም። ይሄ አሁን መኖሩ ራሱ የአገሪቷን እርምጃ የሚያሳይ ነገር ነው። ከዛም አልፎ ሄሎ የደወሉት ቁጥር መስመር ለጊዜው የተያዘ ነው። እባክህ በመስመር ላይ ጠብቁ። ሶሪ ስብስክራብ ይዳል ስና ብዙ ፕሊሆንዳ አቶ ነው። ይሄ መስመር መቼም እንዴት የሚያሳዝን ነገር ነው። ይቅርታ ለማሻሻል ነው። እውነት ነው። እሱን ነው የምንጠብቀው እንግዲህ እና እሺ አሁን ጀስት አይዲያውን ለመጨረስ ኢትዮጵያ ውስጥ ብዙ በጣም ኢንትረስቲንግ የሆኑ ልጆች ይገኛሉ። በአስትሮፊዚክስ ትላንትና በኔክስት አይንስታይን የሚባል የመጀመሪያ ኢትዮጵያዊ ያገኘው ትልቅ ሽልማት ያገኘ ኢትዮጵያዊ ትላንትና አግኝቼ ተባዋቂ በጣም ገርሞኝ ነበረ። የነጻ ትምህርት እድል ነው ያገኘው። እና ብዙ ኢትዮጵያውያኖች እየተሳተፉ ነው፣ እየተጣጣሩ ነው። የተማሩት ውጭ ሀገር ተመረው ብዙ ውጤት ያገኙ ኢትዮጵያኖች ይገኛሉ። እዚህም ሀገር ሆነው አዲስ አበባ ዩኒቨርሲቲ እና ሌላም ሌላም ዩኒቨርሲቲዎች ውስጥ ገብተው እየተጣጣሩ የሚለፉ ኢትዮጵያኖች በብዛት ይገኛሉ። ይህ በጣም ይጠቅማል፣ ግን አይበቃም። እንዲበቃ ኢትዮጵያ ዛሬ እንኳን ሳተላይት በቻይና እርዳታ እንኳን ገንዘብ ዛሬ ሳተላይት ብቻ ሳይሆን ሰውንም ወደ ህዋ ለመላክ እንድትችል የሚያስፈልጋት ነገር በሙሉ አላት አስባለሁ። ከሱ ከሁሉም ነገር ታላቅ አንደኛ ነገር ምንድነው? የተማረ ህዝብ ቢኖራት ኢትዮጵያ የማንንም እገዛ ሳትጠይቅ ራሷን እንደሌሎች ታዳጊ ሀገሮች የራሷን ሳተላይት፣ የራሷን ስፔስ ኮሎኒ፣ የራሷን ብዙ ነገር ማድረግ የምትችል ሀገር ናት። ይህሉ የሚለየን ከሌሎች ሀገሮች የሚለየን የህዝባችን በደንብ ብዙ የጠራ ትምህርት አለማግኘቱ ነው እንጂ ቢያገኝ ዛሬ ያለን ህዝብ እንኳን ሳተላይት ብዙ ነገር ያሰልፋል ብዬ ያስባሉ። አቶ ኖህ የቻይናን ነገር ቢያነሱልኝ። በመስመር ላይ ጠብቁ። አቶ ኖህ ተመለስኩኝ። የቻይናን ነገር ቢያነሱልኝ፣ አቶ ኖህ፣ አንዳንድ ሰዎች ከቻይና መምጠቋ ሳተላይቷ ብዙ ያላስደሰታቸው ሲነገሩ ይሰማል፣ አልፎ አልፎ። አንደኛ ትርጉም አለው ወይ ሳተላይቷ ከየትም ይሁን ከየት መምጠቋ በኢትዮጵያ ባለቤትነትና በኢትዮጵያ ተጠቃሚነት ጉዳይ ላይ ሁለተኛ ኢትዮጵያ ራሷ የምታመጥቅባቸው ሁኔታዎች ወደፊት ይመቻቻሉ ብለው ያስባሉ ወይ ሶስተኛ ከዚሁ ጋር አያይዘው እንዲነግሩኝ የምፈልገው እርሶ ዩናይትድ ስቴትስ ውስጥ ነው የሚኖሩት ከናሳም ጋር የቅርብ ግንኙነት ሊኖሮት እንደሚችል አስባለሁኝ በቅርብ አመታትም ውስጥ የኢትዮጵያ ህዋ ሳይንስ ማህበርም የኢንስቲትዩቱም የሚኒስቴር መስሪያ ቤቱም ባለሙያዎችና ሰዎች እየተመላለሱ ከናሳ ባለስልጣኖች ጋር ሲነጋገሩ አስታውሳለሁ ከባለሙያዎችም ጋር በዚህ በኩል ምንድን ነው የዩናይትድ ስቴትስ የጠፈር አስተዳደር ያለው ሚና? የሚያውቁት ካለ አንደኛው፣ የመጀመሪያ ጥያቄ ሳተላይት ቻይና ተሠራ፣ ጃፓን ተሠራ፣ ቲንበክቱ ወይም የትን ቢሆን የትን ፍጩ ዱቄት ናምች ነው ነገር ነው ምንም ኢትዮጵያ የሳተላይት ስራ ለማድረግ እንድትችል የሚያበቃት እርዳታውን ከየትም አግኝታ ሳተላይት መጥቅ ተፈላጊነቱ ድርጊቱ ነው እንጂ ከየት ተሰጥቶ ከየት ተፈጭቶ እንደመምጣቱ አይደለም። የራሷ ሳተላይት ራሷ የምታስተዳድረውና የምትቆጣጠረው መኖሩ ነው ዋናው ነገር ህዋ ውስጥ። አዎ አንደኛ እሱ መኖሩ ነው። ሁለተኛ ደግሞ ስል እንደነበረው ኢትዮጵያ መንግስት ለኢትዮጵያ ሕዝብ የጠራ ትምህርት ማድረስ ከቻለ እንኳን ሳተላይት፣ ሌላም ልዩ ልዩ ትልቅ ነገሮች፣ ድርጊቶች ለማድረግ የሚበቃት ሀገር ናት ብዬ አስባለሁ። ደግሞ ይሄንን ዝም ብሎ በጌስ ወርክ ምናምን አይደለም፣ ካልኩሌትድ በሆነ መንገድ በታሰበበት ኢትዮጵያ የሚያስፈልጋትን ነገር ለማድረግ ትችላለች። ሶስተኛ ጥያቄ ከአሜሪካን ሀገር ካለው ከናሳ ጋር እና ሌላም የህዋ ድርጅቶች ኢትዮጵያ ምን ማድረግ ትችላለች የሚለው ጥያቄ ብዙ እርዳታ የአሜሪካ መንግስት ለኢትዮጵያ ማድረስ ይችላል ብዬ አስባለሁ ምን አድርጓል በዚህ ውስጥ ያደረገው አስተዋጽኦ አለ ወይ ወደፊትስ ደግሞ ናሳ ሊጫወት የሚችለው ሚና አለ ብለው ያስባሉ ወይ እርስዎ አሜሪካ የሚኖሩ እንደመሆኑ ናሳ ብዙ ነገር ሊረዳ ይችላል ከዚሁ ጋር ይቻላል የአውሮፓ የጠፈር ኤጀንሲም አለና ናሳ ላይ እርስዎ በቅርብ ስላሉ ማተኮር ፈለግኩ እንጂ ከአውሮፓም ጋር እየሰራች እንደሆነ ሀገሪቱ እናውቃለን እና በዛም በኩል ምን ያህል ድጋፍ ታገኛለች የሚያውቁት ካለ አውሮፓም በኢትዮጵያ ኢትዮጵያን ህዋ ውስጥ ለመደራጀት የምታደርገውን ጥረት መርዳት የሚፈልጉ ብዙ ሀገሮች አሉ። አውሮፓም ውስጥ አውሮፓ እንደ ሰብ ኮንቲኔንት ብቻ ሳይሆን የተለያዩ የአውሮፓ ሀገሮች ጀርመን፣ እንግሊዝ ፈረንሳይ፣ ሊረዱ ይችላሉ። ደግሞ እየረዱም ነው። ግን የቻይና እርዳታ በጣም ኮምፕሊት የሆነ እርዳታ ነበረ። ሳተላይቱን ሰርተው በቶሎ አድርሰው፣ በጊዜው በቶሎ ደግሞ ወደ ህዋ መላካቸው ኢትዮጵያን እየረዱ በጣም ጠቃሚ ስራ ሰርተዋል። ሌሎችም ሀገሮች ይህን አይተው እንደዚህ አይነት እርዳታ ለኢትዮጵያ ማበርከት ይችሉ የተሻለ ነገር ነው ብዬ ያስባለሁ። አቶ ኖህን አመሰግናለሁ። ወደ ማህበራዊ ገጾቻችን ይግቡና ሙሉን ቃለ ምልልስ ያዳምጡ። ወደ ተከታዩ መሰናዷችን እንዝለቅ። ዓለም አቀፍ ትኩረት ለስደት ጉዳይ ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው አገሮችና ዓለም አቀፍ ተቋማት በጦርነቶችና በልዩ ልዩ ፖለቲካዊ ምክንያቶች ከየሀገሮቻቸው ተሰደው በየመጠለያው የሚገኙ ስደተኞችን ባሉበት ለማቋቋም ቃል የገቡበት ስብሰባ ባለፈው ሳምንት ጄኔቫ ላይ ተካሂዶ ነበር። ጽዮን ግርማ ከዚህ ውይይት ጋር የተያያዘ ዘገባ አሰናድታለች። ከኤርትራ ወደ ኢትዮጵያ ተሰዳ የጥገኝነት ጥያቄዋ መልስ እስኪያገኝ በመጠባበቅ ላይ ያለች ስደተኛም በስልክ አነጋግራለች። ከጽዮን ጋር ልተዋችሁ። ከታኅሳስ 6 እስከ 8 2012 ዓ ም ለሦስት ቀናት ከመላው ዓለም የተውጣጡ ስደተኞችና 750 ልኡካን ቡድን አባላትን ጨምሮ ወደ 3 ሺህ ሰዎች ጄኔቫ ውስጥ በዓለም ላይ ስላሉ ስደተኞች ጉዳይ ለመምከር ሐሳብ፣ ለመለዋወጥ የገንዘብ የአይነትና የስልት እርዳታ ቃሎችን ለማሰባሰብ ተቀምጠው ነበር። ይህ ግሎባል ሬፊጂ ፎረም ወይም ዓለም አቀፍ የስደተኞች ጉባኤ የተዘጋጀው አምና በታህሳስ ወር ክስታት አመታዊ ጉባኤ ላይ የጸደቀውን ግሎባል ሬፊጂ ኮምፓክት ሰነድን ተከትሎ የተዘጋጀ ነው። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር ኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር የዚህ ሰነድ ይዘት ምንነትና በጉባኤው ላይ የተሳተፉት እነማን እንደሆኑ በአጭሩ ያስረዳሉ። ግሎባል ኮምፓክት ምንድን ነው? ስደተኞች እስካሁን እንደሚ ጠብቀው አንድ ሀገር ይሄዳሉ ካምፕ ላይ ወይ መጠለያ ላይ አድርገሽ ሊሰፍርላቸውን ነገር ነው የሚጠብቁት። ይሄ መቀጠል የለበትም ነው ዘላቂ መፍትሄም አይደለም። ሰዎቹም እየጎዳናቸው እንጂ እየጠቀምናቸው አይደለም። አለኛ ችሎት አላ እውቀት አላቸው። ስለዚህ ይህንን ህይወታቸውን ተጠቅመው ላጠቅለላቸው ሀገርም አስተዋጽኦ ማድረግ ይችላሉ። ከበሳቸውን ሰርተው እንደ ሰው ክብራቸውን ጠብቀው መኖር ይችላሉ እና መደገፍ ነው ያለባቸው። ተደግፈው እንዲሰሩ አምራች ዜጋ እንዲሆኑ መደረግ አለባቸው ይላል። ይህን ለማድረግ ደግሞ አንደኛ ተነጥለው በዚህ ጋር ረፍጅ ለብቻ ረፍ ያለሆን ለብቻ ሳይሆን አብረን ህብረተሰቡ ጋር ተቀላቅለው መኖር አለባቸው። በተጨማሪ ደግሞ የኢንተርናሽናል ኮሚኒቲው መደገፍ አለበት። አልፖችን አብዛኛው ሰማንያ አምስት ፐርሰንት የሚሆኑት የዓለም ስደተኞች በታዳጊ እና ራሳቸው አቅማቸው ውስጥ በሆኑ ሀገሮች ላይ ተጥለው ነው የሚገኙትና የዓለም አቀፉ ማህበረሰብ ድጋፍ ያስፈልጋቸዋል። ስለዚህ ይህን እነዚህ አይነት ድጋፎችን ለማሰባሰብ የገንዘብ ብቻ ሳይሆን የሀሳብን፣ የኤክስፐርቲዝን ድጋፎችን ለማሰባሰብ ነ የተጠራ ሰው አለም አቀፍ ማህበረሰቡ የራሴ ጉዳይ ነው እነዛ ስደተኛ ያጠለሉ ሀገሮች እና የስደተኞቹ ጉዳይ ሳይሆን የዓለም ጉዳይ ነው የስደተኛ ጉዳይ። ስለዚህ ይመለከተን የሚሉ አካላት የተሰበሰቡበት አሁን በዚህ ፎረም የታየው ማንም የማይመለከተው ስደተኞች ሳቸው አሉ፣ የአካላት ወይም ሁማኒቴሪያን ኮሚኒቲ የምንላቸው ተወካዮች አሉ፣ ሲቪል ሶሳይቲ አለ፣ ምሁራን አሉ፣ የስፖርት ተቋማት አሉ፣ የግል ሴክተሩ አለ፣ ዓለም አቀፍ ፋይናንሽል ተቋማት እና ወርልድ ባንክ አሉ። እየቀረ የለም። ሁሉም አካላት የተሳተፉበት ሁሉም ያገባናል እና የቻለውን ያህል ና ክሱት በጉባኤው ላይ ስለተዳሰሱት አንኳር ጉዳዮች ሲጠቅሱ ጥሩ ውጤት የተገኘበት ነው በማለት ግምገማቸውን ያስቀምጣሉ። አንደኛ ይሄ የእነሱ ምሳሌ የሚሆን አብነታዊ የሚሆን እንዴት እንደሰሩ ምን ውጤት እንዳገኙ የሚያቀርቡበት ነበረ። ከዛ ባለፈ ግን ሁሉም ሰው ያገባኛል ዳይ ብሎም ይወያይበት። አንድ ስድስት ተይተው ነበር፣ በትምህርት ዙሪያ፣ በስራ እድል ዙሪያ ህብረተሰቦች ዙሪያ ኢንፍራስትራክቸር ከለላ ፕሮቴክሽን የሚባሉ በዛ ዙሪያ ሀገሮች ምን ማድረግ ይችላሉ ተቋማት ምን ማድረግ ይችላሉ ነጋዴዎች ምን ማድረግ ይችላሉ ሲቪል ሶሳይቲ ምን ማድረግ ይችላል የሪሰርች ተቋማት ምን ማድረግ ይችላሉ የሚለውን ይህንን ሀሳብ ለማሰባሰብ ነው የነበረው ውጤቱም እስካሁን እንደታየው ጥሩ ይመስላል ጥሩ ኮሚትመንት ታይቷል ወደ ሶስት ሺህ የሚያክል ህዝብ ነው የተገኘው ወደ ሰባት መቶ ሀምሳ ሺ ዴሊጌት በስራቸው ግን አጠቃላይ ሲደመር ግን ሶስት ሺ ህዝብ የተሰበሰበበት ነበር እና በጣም ትልቅ ውጤት የተገኘበት ፎቶ ማት ይቻላል። ለመጀመሪያ ጊዜ ነው። በየአራት አመቱ የሚካሄድ ነገር ነው ግን እንደ አጀማመሩ ጥሩ ነው። አዲሱን አሰራር ከጀመሩት መካከል ኢትዮጵያ አንዷ እንደሆነች የጠቀሱት አቶ ክሱት ይህን አሰራር የጀመሩ ሀገሮችን በምሳሌነት ተነስተዋል ብለዋል። ኢትዮጵያ የተነሳችበትን እንዲያስረዱ ከአሜሪካ ድምጽ ተጠይቀው አሁን ኢትዮጵያ የሚገርመው ነገር አምና ነው ይሄ ግሎባል ኮምፓክት የጸደቀው። እርግጥ በሁለት ሺህ አስራ ስድስት ፈረንጆች አቆጣጠር ሀሳቡ ተነስቷል። አንዳንድ ሀገሮችም እንደ ፓይለት ሆነው ተመርተዋል። ኢትዮጵያም ተመርታለች። ከዛ በፊት ግን የሶማሌ ስደተኞች የሚጠለሉበት ዶሎ አዶ የሚባል ቦታ አለ። ከአይኪያ ፋውንዴሽን ጋር በመተባበር ስደተኞች ከሕብረተሰቡ ጋር ተቀላቅለው አብረው ሰርተው እንዴት ነው የሚበለጽጉት እና የሚያድጉት አምራች ዜጋ የሚሆኑት የሚለውን ሙከራ እየተደረገ ነበር። የሆነ ወደ መቶ ሚሊዮን ዶላር አይኪያ ፋውንዴሽን ሰጠ። ስለዚህ የማይክሮ ፋይናንስ ተቋማት አቋሙ ሰዎችን እየተደራጁ በብድር እየወሰዱ በእርሻ በእንስሳ አርቢ በሱቅ በቢዝነስ ናንሽ ቢዝነሶች ምናም ተደራጅተው ካለስራ እና ውጤቱ ጥሩ ነው፣ ጅምሩ ጥሩ ነው። አንዳንድ ስደተኞች ኢትዮጵያውያንን ሁሉ ቀጥረው የሚያሰሩ ስደተኞች አሉ ብለዋል። እንዳላሁን ሰሞን ተያጅ የነበረ የፈርኒቸር ስራ የሚሰራ ነው እና ስደተኞችን ቀጥሮ እያሰራ ያለበት ሁኔታ ትልቁ ነገር ደግሞ አብረው እንዲኖሩ እንግዲ አንዳንድ ጊዜ ስደተኛ ተብሎ ተቀባይ ሕዝብ ደግሞ ችግርም ስላለበት የማይስማሙበት የሚጋጭበት ሁኔታ የሚፈጠርባቸው ሀገሮች ማለ እዛ ጋር እሱንም እንዳይኖር አርጓል። አብረው ነው የሚሰሩት መሬቱን ላይ በተለይ አብረው ተጋራ ሰጥተው ውጤቱን ምርትን እኩል ነው የሚካፈሉት። ስለዚህ ሰላም እንዲኖርም ጥሩ አብረው እንደ ቤተሰብ አብረው እንዲኖሩም ትልቅ አስተዋጽኦ እያደረገ ያለ ነው እና ይሄ እንደ ጥሩ ተሞክሮ ኢትዮጵያ አካፍላለች። ጥሩ ንትንም ተቀባይነት የሚያገኝ ተሞክሮ ነው። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር መረጃ መሰረት በመላው ዓለም ሰባ ነጥብ ስምንት ሚሊዮን ሰዎች በጦርነት፣ በግጭት፣ በፖለቲካ አለመረጋጋት እና በልዩ ልዩ ምክንያቶች ከቀያቸው ተፈናቅለዋል። ከነዚህ ውስጥ 41.3 ሚሊዮን ሰው የሀገር ውስጥ ተፈናቃይ ነው። 25.9 ደግሞ በመጠለያ ጣቢያ ውስጥ የሚገኙ ናቸው። ሶስት ነጥብ አምስት ሚሊዮን ሰዎች ጥገኝነት እንዲሰጣቸው ጠይቀዋል። በኢትዮጵያ 720 ሺህ ስደተኞች ና ወደ ሌላ ሶስተኛ ሀገር ለመሻገር ጥገኝነት የጠየቁ የደቡብ ሱዳን፣ የሶማሊያ ና የኤርትራ ስደተኞች ያሉባት ሀገር ናት። በዚህም በአሁኑ ሰዓት ከፍተኛ ስደተኛ ቁጥር ከያዙ የአፍሪካ ሀገራት መካከል ትጠቀሳለች። በዚህ ጉባኤም ላይ በምክትል ጠቅላይ ሚኒስትር ምስክር ደመቀ መኮንን የሚመራ ልዑክ ወደ ስፍራው ተጉዞ ነበር። ለአቶ ክሱት ልዑኩ ምን ሀሳብ አቀረበ ብያቸው ነበር። ለአንድ አራት ነገሮች ታቅረዋል። የኢትዮጵያ ዴሊጌሽንም ሕግ ወጥቷል። እንደምታውቁት አምና ላይ ጥሩ ስደተኞች ስራ እድል ሁሉ የስራ ፍቃድ ሁሉ ሊሰጣቸው ይችላል። ከአሁን በፊት አይቻልም ነበር። አሁን ግን እንደ ኢትዮጵያውያን ባይቆጠሩም በአይቆጠሩም እንደ ውጭ ሀገር ዜጎች የሚሰጣቸው አይነት የስራ ፈቃድ ሊሰጣቸው ይችላል ይላል። የልደት እና የመሳሰሉ ምዝገባዎች የቫይታል ኢቨንትስ ምንላቸውን ማስመዝገብ ይችላል ይላል። ትምህርትም ከአሁን በፊት ትንሽ ሪዘርቬሽን ነበረ ቅፍ እንደሌለን የሚል በተለይ ኤሌመንተሪ ትምህርት እንዲማሩ ያው ህጻናት ተወልደው በትምህርት ውጭ መሆን የለባቸውም ይላል እና የመሳሰሉት ብዙ ግቢ ተሰጥተዋል። አሁን ተጨማሪ ነገር የመጣው አንድ አራት ነገሮች ምንድነው፣ በፕለጅ መልክ ቀርበዋል። አሁን ምንድነው ስፔሲፊክ ናቸው። አሁን ለምሳሌ አንደኛ ይላል ዘጠና ሺህ ለሚሆኑ ሰዎች የገቢ ማስገኛ ወይም ኦፕሽኒቲ ወልስ ፈጥራለን ይሄ ማለት ሁሉም ነገር የሚሰራው ነገር ሁለቱንም በፊት ማርያት መሆን አለበት። መለሻም ስላለ ስደተኞችም ኢትዮጵያውያን ጭምር ናቸው ተጠቃሚ የሆኑት። ከዚህ ሌላ ይሄ የምንለው የስራ እድል ቢፈጠርም ሙያው ከሌላቸው ክህሎቱ ከሌላቸው የትም ሊደርሱ አይችሉም። ስለዚህ ሀያ ሺህ ለሚሆኑት ደግሞ ብቃት ያለው ስልጠና እንዲሁም አፕሬድት ሆነ ሰርቲፊኬት የሚያገኝበት በስልጠና ለመስጠት ሌላው የሀይል አቅርቦት ስደተኛ ካምፖች ተከባቢ በጣም አስቸጋሪ ነገር ነው። ስለዚህ ወደ ደን ምንጠራ ምናምን ነው የሚካሄደው ይህንንም ይህንንም ለማሻሻል በተለይ ብዙ ኢትዮጵያ ሲቸገሩበት ስለሆነ ለማሻሻል እና የመሳሰሉት ወደ አራት ነጥብ ያለው ተጨማሪ ኮሚትመንት ገልጿለች ኢትዮጵያ እነዚህ ስደተኞች በመጠለያ ጣቢያ ከገቡ በኋላ የተሻለ ኑሮ ለመኖር ወደሚያስችላቸው ሶስተኛ ሀገር የመሻገር ፍላጎት እንዳላቸው በመጥቀስ ኮሚሽኑ ይህን ፍላጎታቸውን እንዴት እንደሚያሟላ የተጠየቁት አቶ ክሱት ስደተኛ ሲመጣ ያው ተቸግሮ አገሩ መኖር ስለማይችል ነው ይመጣል። በሀገራችን ላይ በዚህ በግሎባል ኮምፓክት ትልቁ ትኩረት የተሰጠው ነገር በሀገሮቻቸው ላይ የተፈጠረውን ችግር፣ ለስደት የተዳረጋቸውን ችግር ፖለቲካዊ መፍትሄ አግኝቶ ወደ ሀገራቸው የሚሄዱበት ሁኔታ ነው። ቀድሚያ የሚሰጠው ለዮኒክ ሲያርም ይህን ነው። ረዥም ይዞራበት የነበረው በተቻለ መጠን ወደ አገራቸው የማገዝ ነገር ነው። እሱ ካልሆነ ደግሞ ስደተኛ ተቀባይ ሀገሮች የስራም የመኖሪያም ፈቃድ ሰጥቶም የሚያኖሩበት ሁኔታ የሎካል ኢንቴግሬሽን የምንለው ነው። እሱም በሁለተኛ ደረጃ በሶስተኛ ደረጃ ሪሰትልመንት ነው። ሪሰትልመንት አስቸጋሪም የሆነው ሀገሮች ናቸው። ሪሰትልመንት የሚሰጡት ሀገር እውነታቸው በገዛ ፈቃዳቸው የሚሰጡት ነገር ነው። እነሱ ካልሰደ መብት ስደተኛው መጠየቅ የማይችል አሜሪካን ብረትል ቁጥር የምትወስድ ነገር ግን አሁን አዲሱ ፕሬዚዳንት ከመጣ ወዲህ በጣም የወረደ የወረደ እየቀነሰ ይሄዳል። እና ትንሽ ነው ድሮም ቢሆን ደህና ነበረ የሚባልበት ጊዜ በዓለም ውስጥ ካሉ ስደተኞች አንድ በመቶኛ የሚሆን ብቻ ነው ይሄ ድል ያገኘ ነበረው። አሁን በጣም በጣም እያነሰ ስለ ሄደ ትንሽ ነው ተስፋው። ስለዚህ ዝም ብሎ ተንጠልጥሎ እሱን እየጠበቁ መኖር አስቸጋሪ ነው የሚሆነው እንዳይመጣም ላይኖርም ስለሚችል ስለዚህ ትልቁ ነገር ባሉበት ሁኔታ አምራች አድርጎ የራሳቸውን የሚደግፉበት የአገሪቷን ኢኮኖሚውም የራሳቸው አስተዋጽኦ የሚያደርጉበት መፍጠር ነው። በመሀል ደግሞ በመሳ ለመሳ ደግሞ የመጡበትን ሀገር ሰን እንዲሆንና ወደ አገራቸው የሚመልጭበት ሁኔታ የማመቻቸት ስራ ይሰራል። ቤተልሔም ተስፋ ጽዮን የተወለደችውና እስከ ሰባት ዓመቷ ድረስ ያደገችው ኢትዮጵያ ነው። በኢትዮ ኤርትራ ጦርነት ወቅት ከነ ቤተሰቦቿ ከኢትዮጵያ ወደ ኤርትራ ተባረው መሄዳቸውን ትናገራለች። ወቅቱ ኤርትራ ሲደርሱ ሁሉም ነገር አዲስ እንደሆነባት ታስታውሳለች። እስከ ሰባት ዓመታችን ስለነበር ኤርትራዊ መሆን ምን ማለት ሙሉ ምናምን ማለት ነው። እዛ እንደገባን ግን መቼም በላ ነው። እኛ ነንበር መጀመሪያ የተባረርነው ከአባታችን ጋር፣ እናቴና ሁለት ሴቶች እዚህ ቀስተው ነበር። መለያየቱ፣ ቋንቋ አለማወቁ፣ ቤት ፍለጋው መጀመሪያ ላይ ይከብዳል። ማታቀው ሀገር ላይ ቢሆን ማለት ነው ከዛ በኋላ ግን የተለማመድ ስትመጣ ቶሎ ብለን ጆይን ስላደረግን ትምህርት ቤት ብዙ እንትን አይደለም አናውቅም ነበር። በጦርነቱ ምክንያት ነው ብዙ ስለ ኤርትራ ማወቅ የጀመርነው እና እንዲያው እንደጀመረ በሶስተኛው እኛም ናይንቲ ናይን አይ ቲንክ ናይንቲ ናይን ላይ ነው የተባረርነው። ሰው እንደጀመረው ነው ማለት ነው። ቀየር ኦቱ እንደሆነ የተባረርነው እና እናድርግ ቁጠባ ውስጥ ደግነው ግን ከስናቢ ትንሽ ለሆንም ሊሆን ይችላል። አናውቅም ነበር አዲስ ሕይወት ሳኖራችሁ እንደገና ወደ ኢትዮጵያ ተመልሰሽ መጣሽ። ኢትዮጵያ ስትመጭስ እንዴት ነበረ የኑሮ ሁኔታ? አሁንም እንደገና ተመልሰሽ ሌላ ሀገር ነው የመጣሽና፣ እንዴት ተቀበለሽ? ከዚህ ስት ስንሄድ አምቺ የሚል አጠራር ነበር እና ዛ ቢሎንግ ለምታረግ አይሰማህም ሙሉ ሆኑ አይሰማህም፣ የሆነ የተለየ ነገር አለ። ተባርን ስንሄድ ማለት ነው በአምቺ በሚል ጥር ስትጠራ አዲስ የመጣ ሰው እንጂ እዛ እንደነበር

የተለየ ሆኖ ይሰማል ነበር። እዚህ ስመለስ አሁን የሚከብድ ነገር አልነበረውም። ወደዚህ ስንመለስ የተወለድኩበት ማገድ ሊሆን ይችላል። ከዛ ነው ብዙ አልከበደም። ኤርትራ ውስጥ አድጋ ትምህርቷን ብትከታተልም በኤርትራ ያለው ሁኔታ መሆን የምፈልገውን የሚያስችል መንገድ አልነበረም ትላለች። በቃ መታቂው ምታቂውና አንድ መንገድ ብቻ ነው። ሁሉም ሁሉም ማለፍ ያለበት መንገድ እሱ ብቻ ነው እና መናገራችን ለምን ሆና- ማለታችን እሺ ምን እንደዚህ ነው መሆነው ብለሽ ምጠቅሽ መሆን እንደማችው ነው የሚነገርሽ እና ሁሌ መሆን ልችሆን ነገር መሆን እንደማችሁ እዛ ሀገር ሆኖ የሚሰማ ታዩም የለም ተስፋም የለውም፣ ምታዩም ነገር የለም እንዳልኩሽ ሰት ከእሺ ይሄን አልፌ የሳዋን ፕሮሰስ አልፌ ሳዋ ሂጂ ከሳዋ በኋላ ያለውን ነገር አልፌ ተምሬ ከዛ በኋላ የምፈልገውን ነገር አረጋለሁ ብቲ ከአንቺ በፊት የፈለገውን ያደረገ የምታዩ ሰው ያለ ስትሞክሪ ደስ ነው ና ከዛም ህመም አጋጠማትና፣ የህክምና ቦርድ ጽፎላት ከሀገር ወጥታ ሱዳን ለሁለት ወር እንደቆየች ትገልጻለች። ከዚያ ኢትዮጵያ በመግባትም የጥገኝነት ጥያቄውን አቅርባ እዛው መኖር ጀምራለች። ነገር ግን ዝም ብሎ ግብ የሌለውና መጨረሻው የማይታወቅ ህይወት ከመኖር መስራት ይሻላል በሚል የአበሻ ልብስ ዲዛይን ስራን ከቤተሰቦቿ ጋር በመጀመር ከራሷ አልፋ ሰዎችን ቀጥራ ማሰራት መጀመሯል ትናገራለች። መጀመሪያ የምትሰራቸው ስራዎች በድረገጽ አማካኝነት ይሸጡ እንደነበርና በኋላ ግን ፍላጎቱ እየጨመረ ሲመጣ ፈቃድ ካላት ጓደኛዋ ጋር በመሆን እየሰራች እንደምትገኝ ትናገራለች። አጠር ያለ ቆይታ አድርገን ነበር። ልሙት የሚለውን ነገር አልፍ ለመገኘት በመሞከር ነው ብዬ አስባለሁ። አችን ብሎ የሚነገር ነገር የማይቻልበትን ቦታ አልፌ ስትመጪ ከአንቺ ጋር የሚቀረው ህልምና ተስፋሽ ነው። በህልምና ተስፋ የሚመጣውን ነገር አልደራደርም ብሎ የቆመው ሰው ለራሱም ለሌላውም የስራ እድል መፍጠሩ ይሆናል። ይደረጋል የሚለውን ደግሞ ለማሳየት መሞከሬ ይሄን አኪባር ማለት ይችላለሁ። ስራው ላይ ስመጣ ግን ታዳጊ ነው። ጊዜ አሁን አንቺ ሰው አለ በስርሽ። የቀጠርሽው ምንድን ነው? ድርጅት ነው? የልብስ ዲዛይን መስሪያው? አዎ፣ ብዙ ሰዎች አሉ። እንዳልኩት በኮንትራክት የምናሰራቸው ሰዎች ይበዛሉ። ተሸማኝ ጠላፊ ሰፊ ጀምሮ ብዙ ሰው የተካተተበት ስራ ነው። ሻል ለምሳሌ ስደተኛ መጠለያ ጣቢያ ተቀምጠሽ አሳለኝ ሲከነኝ አዲስ አበባ እንደመጣ በአሳለኝ ነው ሲከረኩት አዲስ አበባ ውስጥ ነኝ። ያሳለኝ ሲከረኩት ወደ ካምፕ ሄድኩ። የዩኤንኤችሲአር ስር ነው ያለሽው ማለት ነው? አዎ። ኧረ አድሚኒስትሬሽን ኦፍ ሲ ምን ምን ደረሰ ጉዳይሽ? እንደዛውን ያለሁ እኔም እዛ እንትን ስላልኩኝ ምን ሳይለም ጠያቂ ሆነው በመጠበቅ ብቻ ዛሬ ነገ ይሳካል ብለው በመጠበቅ ብቻ ህይወታቸውን የሚገፉ ወጣቶች አሉ እንግዲህ አራት አመት አንቺም ከነሱ አንዷ ነሽ ይሄ ሁኔታ አሰልችቶች ነው ወደ ስራ የገባሽው ማሰልቸት ብቻ ሳይሆን ሰው በእድሜው አይደራደርም በህልሙ አይደራደርም በተስፋ አይደራደርም ብዬ ነው የማስበው እና ሰው መሆን ብቻ ሰው የሚያስብለው ሰርቶ መብላቱ

ለመኖር ፍቃድ ፈቃድ ይሰጠን። አሁን አሁን በዚህ ባለፉት ከኦባማ ሳምሊ በኋላ ያለውን ነገሮች ደግሞ ለማስተካከል ብዙ ነገር ተሞክሯል። እንደተባለው ፕሮክላሜሽን እንደተጻፈው በፕሮክላሜሽን ላይ እንደወጣው የስራ ፍቃድ ራይት ሙቭ ለመንቀሳቀስ ይሄ ቫይታል ሬጅስትሬሽን የሚባሉት ቤዝ ሰርቲፊኬት በር ሰርቲፊኬት መሬት ሰርቲፊኬት ቀስስ ለማድረግ እነዚህን በፕሮክላሜሽን ደረጃ ወጥቷል። በአዋጅ ደረጃ የለውም መሆን የስራ ፈቃድ ግን አግኝተሻል። መመሪያ ግን የለውም የለም። መመሪያም እየጠበቅ ነው። ለምሳሌ ነፃነት አላቸው፣ መብት አላቸው። እንዴት ነው ሰውስ? ሁሉም ሰው እንደ ሰው ትሪት ያደርገዋል። በሰው ደረጃ እኔ አሁን ስደተኛ መሆን የማቀው ሰርቪስ ፈልጌ ስሄድ ብቻ ነው። ባንክ ሲሄድ መታወቂያ ይሆናል አይሆንም። ይሄ ኖርማል ግብይት ምታርጊው ነገር ማረግ ትችያለሽ። እኔ ኃላፊነት ወስጄ ማድረግ የምችለውን ነገር እኔ ተጠያቂ ነን ብዬሽ መቅረብ የምችለውን ነገሮች ለመውሰድ ግን ፈቅድም ነው እንጂ ከሰው ጋር ያለው ግንኙነት መልካም ነው። በጣም ጥሩ ነው። በጣም መልካም የኢትዮጵያ ሕዝብ ተወካዮች ምክር ቤት ጥር ዘጠኝ ሁለት ሺ አስራ አንድ አመተ ምህረት ባደረገው መደበኛ ስብሰባ በተለያየ ምክንያት ከሀገራቸው ተሰደው ኢትዮጵያ ለሚገቡ ስደተኞች የተለያዩ መብቶችን የሚሰጥ አዋጅ አጽድቋል። የመንቀሳቀስ መብት፣ ትምህርትና ስራ የማግኘት መብት፣ በሀገሪቱ የፋይናንስ ስርዓት መሰረት የባንክ አገልግሎት ተጠቃሚ መሆንና በሰፋፊ የመስኖ እርሻ ልማት ስራዎች ላይ እንዲሳተፉ አዋጁ ይፈቅዳል። እንደ ቤተልሔም ያሉ ጥገኝነት ጠያቂዎችና ስደተኞች ይህ የጸደቀውን አዋጅ ወደ ተግባር የሚቀይር መመሪያ እስኪወጣ በመጠባበቅ ላይ ይገኛሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን። ቆንጆ እና ወቅታዊ ዘገባ ነበረ። አንቺም እንዲሁ መጪ ጉዳዮችን እየተከታተልሽ ሺ ተጨማሪ ዘገባዎችን ታደርሽናለሽ ብለን እንጠብቅ። የስደት ጉዳይ የሚያባራ አይመስልም መቼም በቅርብ ጊዜ። አዎ ሰለሞን፣ እንግዲህ ሌሎች ዘገባዎችንም አካተን ለአድማጮቻችን እናሰማቸዋለን። አመሰግናለሁ ጽዮን። እስከ ማጠቃለያው ከተከታዩ ሙዚቃ ጋር እንተዋችሁ። ቤቲ ጂ ሰላም ከሁለት አዲስ ወጣት ድምፃውያን ጋር የተጫወተችው ነው።

ክቡራትና ክቡራን አድማጮች፣ በነገራችን ላይ በዚህ ምሽት ሊተላለፉ ተይዘው የነበሩ በትምህርት ጉዳይ ከዶክተር አዳነ ገበያው ካሳ ጋር ያደረግነው ውይይት፣ እንዲሁም በባንክ ጉዳይ ከሙዳይ ዓለም አቀፍ ባንክ አስተባባሪ ወይም መሪ ጋር ከአቶ ተካልኝ ገዳሙ ጋር ያደረግነው ውይይት ስለ ባንኩና ስለ ራሳቸውም ጭምር በፕሮግራም መጣበብ ምክንያት ለዛሬ ሊተላለፍ ባለመቻሉ ይቅርታ እንጠይቃለን። በዚያ ላይ ቀደም ሲል የሰማችኋቸው የኢትዮጵያን የወቅቱን የጨለማና የብርሃን ሁኔታዎች አንስቻ ያወያየኋቸው ፕሮፌሰር ብሩክ ኃይሉ ዶክትሬት ድግሪያቸውን የዛሬ 22 ዓመት ሲሰሩ ጽሑፋቸውን በአፍሪካ አካባቢያዊ የሳተላይት ሥርዓት አስፈላጊነትና እውነትነቱን ሊገዳደሩ በሚችሉ ሁኔታዎች ላይ ነበረ ጽሑፋቸውን የሰሩት። በዚያም ላይ አነጋግሬያቸዋለሁ። የእሳቸውን ምዤ መለሳለሁ። እሳቸው ናቸው ስለ ነ ሳማራ ማስታወሱ አድናቆታቸውን ገልጸውልኝ የነበረው። አመሰግናለሁኝ። አሁን ለማጠቃለያው ወደ አሉላ ልምራችሁ። በቤተ እምነት ተቋማት ላይ ጥቃት የሚፈጽሙ ህገ ወጦችን መንግስት በአፋጣኝ ህግ ፊት ማቅረብ እንዳለበት የአማራ ክልል የሃይማኖት ተቋማት ጉባኤ ጠየቀ። ድርጊቱንም በጽኑ እንደሚያወግዝ ገልጠዋል። በሌላ ተያያዥ ዜና የሞጣ ከተማና አካባቢ ዛሬ ሰላም ማዋሉን የምስራቅ ጎጃም ዞን ፖሊስ መምሪያ ገልጠዋል። የሶማሊያው ጽንፈኛ ቡድን አልሻባብ በማዕከላዊቱ ሶማሊያዊቱ የጋልካዮ ከተማ በወታደራዊ አዛዦች ላይ በተነጣጠረው እና ስምንት ሰዎች በተገደሉበት ሌሎች ሀምሳ አምስት ሰዎች በቆሰሉበት የትላንት ምሽት ተሽከርካሪ ላይ የተጠመደ አጥፍቶ ጠፊ ቦምብ ፍንዳታ ኃላፊነት ወሰደ። ማጠቃለያው ዜና በቃ። ዝግጅታችን በዚህ ተጠናቀቀ። ለምሽቱ ጤና ይስጥልኝ በደህና